እግዚአብሔር አምላካችን ይመስገን። ዛሬ የምንመለከተው የያዕቆብን መልእክት ምዕራፍ ሶስት ነው። ያዕቆብን መልእክት በተከታታይ እያየን ነው። በጣም ጥሩ መጽሐፍ ነው። ምክንያቱም በዘመኑ አስፈላጊ መልእክቶች ያሉበት ነው። ይህንም መጽሐፍ የጻፈው የጌታ ኢየሱስ ክርስቶስ ግማሽ ወንድም ብለን የምንጠራው ያዕቆብ ነው። ጌታ ኢየሱስ ከተወለደ በኋላ የመጀመሪያ የዮሴፍና የማርያም ልጅ ነው። ጌታ ኢየሱስ ክርስቶስ ሞቶ እስኪነሳ ድረስ እስከ ትንሣኤ ቀን ድረስ ጌታን አላመነም ነበር። ጌታ ከተነሳ በኋላ በግል ተገልጦለት እንዳመነ ነው የሚታወቀው እና የኢየሩሳሌም ቤተ ክርስቲያን ሁለተኛ ፓስተር ከጴጥሮስ ቀጥሎ በመሆን ያገለገለ ነው። ሐዋርያ ስራ ምዕራፍ 15 ላይ ያለውን ደብዳቤ በኤሽያ ላሉ ቤተ ክርስቲያኖች ሁሉ የጻፈ ሰው ነው። በእኛና መንፈስ ቅዱስ ጽፈንላችኋል ያለ ሰው ነው እና በዚህ በያዕቆብ መልእክት ላይ በጣም አስደናቂ የሆኑ መንፈሳዊ መልእክቶች አሉበት። ተግባራዊ የክርስትና መልእክቶች ነው ያሉበት። ግን ያዕቆብ ይጠራ የነበረበትን አንዳንድ ስሞች ስጠቅስ ነበር። የአንዱ ስም በተለይ በጣም የጸሎት ሰው ስለነበረ ያ የግመል ጉልበት ያለው ሰው ተብሎ ይታወቅ ነበር። በጣም ብዙ ይንበረከክ ይጸልይ ስለነበረ ጉልበቱ መጅ አውጥቶ እንደነበረ ይታወቃል። እና ይሄ ያዕቆብ የጻፈው መጽሐፍ የአዲስ ኪዳን መጽሐፈ ምሳሌ ተብሎ ይታወቃል። ምክንያቱም በእያንዳንዱ ነጥብ ላይ ምሳሌዎች እየሰጠ ነው የሚያሰርጸው እና ዛሬ ስለ አስተማሪዎች የተነገረውን የጌታ ቃል ነው የምንመለከተው። ርዕሱ ስለ አስተማሪዎች የተነገረ የጌታ ቃል ወይም ደግሞ ብዙዎች አስተማሪዎች የማይሆኑበት ምክንያት ምንድን ነው በሚል ርዕስ ነው ጥቂት ነገሮችን የምናየው በተለይ በዚህ ዘመን ለምንድን ነው ብዙዎች በቤተ ክርስቲያን አስተማሪዎች መሆን የሌለባቸው ያኔም አሁንም የሚለውን ነገር በደንብ ለመረዳት ይሄን ክፍል መገንዘብ በጣም ያስፈልጋል እና እንደዚህ የሚለውን መግቢያ ከተናገርኩ በኋላ የመጀመሪያው ነጥቤ ብዙዎች አስተማሪዎች አይሁኑ የሚለውን የቀጥታ ትዕዛዝ ነው የምመጣበት። ብዙዎች አስተማሪዎች አይሁኑ የሚለውን ቁጥር አንድ ላይ ስትመለከቱ እንደዚህ ይላል። ወንድሞች ሆይ ከእናንተ ብዙዎች አስተማሪዎች አይሁኑ የባሰውን ፍርድ እንድንቀበል ታውቃላችሁና ከነ ምክንያቱ ነው የተናገረው እና ያዕቆብ የሚገርም ነገር ነው የተናገረው ያኔ በዛን ዘመን ልክ እንደአሁኑ ዘመን ብዙ ሰዎች ቤተ ክርስቲያን ገና እንደገቡ ፓስተር ተክተው ለማስተማር ወይም ደግሞ አስተማሪዎችን ተክተው ለማስተማር ትልቅ ምኞት እንደነበራቸው ነው የሚታሰበው አሁን አንዳንድ ቦታም ልክ ገና ሰዎች ጌታን እንድትቀበሉ በቃ ወደ መድረክ መውጣት እንደሚፈልጉ ነው የሚታየው። እና ያዕቆብ ያኔ ገና ያኔ ከእናንተ መካከል ብዙዎች አስተማሪዎች አይሁኑ፣ አዲሱ ትርጉም ላይ ብዙዎቻችሁ አስተማሪዎች አትሁኑ የሚል ትእዛዝ ነው ያለው። ይሄ በቀጥታ ትእዛዝ ነው እና የያዕቆብ ያስተላለፈው ትእዛዝ ነው ለቤተ ክርስቲያን ነው ክርስቲያኖች የታዘዘ ትእዛዝ ነው። ግን አንዳንድ ነገር ብነግራችሁ በጣም ጥሩ ነው። ማስተማር የቤተክርስቲያን አንዱ የአገልግሎት ዘርፍ ነው። ቤተ ክርስቲያን የምትኖረው የምትቀጥለው በማስተማር አገልግሎት ነው። ማስተማርና ስብከት አገልግሎት በጣም የተቀራረቡ ናቸው። አንዳንድ ሰዎች ማስተማርና ስብከት ልዩነታቸውን አያውቁም። ማስተማር ቅደም ተከተል ያለው ነገር ነው። ስብከትም ቅደም ተከተል ያለው ነገር ነው እና ሁለቱም የሚያስተላልፉት የእግዚአብሔርን ቃል ነው። በእርግጥ ስብከት የእግዚአብሔርን ቃል የሚያስተላልፍና በተለይ ትኩረቱ ኃጢአትና ጌታ ኢየሱስ ክርስቶስ እንዴት እንደሚያድን መናገር ላይ ነው። ማስተማር ደግሞ ክርስቲያኖች በእምነትና በሕይወት ታንጸው በሥነ ምግባር ታንጸው የእግዚአብሔርን እውነትና ኃይል ይዘው እንዲጸኑ ማድረግ ነው። በማስተማር አገልግሎት ወንጌል ይሰበካል። በወንጌልም አገልግሎት እንደዚሁ ትምህርት ይሰጣል። ስለዚህ ሁለቱ በጣም ተቀራራቢዎች ናቸው እና ማስተማር የቤተ ክርስቲያን አገልግሎት ነው እና በቤተ ክርስቲያን ማስተማር ተገቢና አስፈላጊ ነገር ነው እና የቤተ ክርስቲያን አስተማሪዎች ዝም ብሎ አይነት ሰዎች መሆን የለባቸውም። ትልቅ ኃላፊነት ነው። አሁን እኔ እናንተን ለማስተማር ስመጣ፣ ለመስበክም ስመጣ ተዘጋጅቼ ነው መምጣት ያለብኝ፣ አጥንቼ ነው መምጣት ያለብኝ እና የእግዚአብሔር ቃል ነው ወይ በትክክል የማስተላልፈው ብዬ አስቤ ጸልዬ ነው መምጣት ያለብኝ እና ትልቅ ኃላፊነት ነው፣ ምክንያቱም የእናንተ ነፍስ ጉዳይ ነው ማስተማር እና እዚህ ጋ በኋላ የምናገርበት ነገር አለ። የማስተማር አገልግሎት ኃላፊነት ያለበት ነገር ነው። ምክንያቱም የቤተ ክርስቲያን አስተማሪዎች የሚያስተምሩት አንደኛ ስለ እግዚአብሔር መገለጥ ነው። ሁለተኛ ስለ እውነት ነው። የእግዚአብሔርን መገለጥ፣ የእግዚአብሔርን እውነት ነው የምናስተላልፈው። ስለዚህ የእግዚአብሔርን ትክክለኛ መገለጥና የእግዚአብሔርን እውነት የማናስተላልፍ ከሆነ የእግዚአብሔር አገልጋዮች ልንሆን አንችልም ማለት ነው በቤተ ክርስቲያን ውስጥ። ከዚህ መልእክቶች ላይ ስትመለከቱ በጣም ብዙ ጊዜ ሐዋርያው ቅዱስ ጳውሎስ፣ ጴጥሮስ እንደገና ደግሞ ሌላው የጌታ ኢየሱስ ክርስቶስ ግማሽ ወንድም ይሁዳ ከራእይ በፊት ያለው መጽሐፍ በተለይ በተለይ ይናገሩ የነበረው ስለ ሐሰተኛ አስተማሪዎች ነው። ማስተማር ጥንቃቄ የሚገባው እግዚአብሔርን በመፍራት የሚደረግ በብርቱ ጸሎትና በትክክለኛ የእግዚአብሔር ቃል ላይ የተመሰረተ መሆን አለበት። ለዚህ ነው ብዙዎች ከእናንተ መካከል ምኖች አይሁኑ፣ አስተማሪዎች አይሁኑ ብሎ ያዕቆብ ያዘዘው ትእዛዝ ነው። ይሄ አማራጭ አይደለም። ግን ለምንድን ነው ብዙዎች አስተማሪ አይሁኑ የተባለበት ምክንያት የሚለውን ጥቂት ነገር ጠቃቅሻለሁ ትዕዛዙን በተመለከተ ግን እዚህ ቁጥር አንድ ላይ ሲናገር ከእናንተ ብዙዎች አስተማሪዎች አይሁኑ ብሎ ምክንያቱ የባሰውን ፍርድ እንድንቀበል ታውቃላችሁና የሚያስተምሩ ሰዎች የእግዚአብሔርን ቃል ከእግዚአብሔር ቃል ላይ የማያስተምሩ ከሆነ ለፍርድ ነው የሚያስተምሩት ማለት ነው። ፍርድ እንቀበላለን እግዚአብሔር የሚያስተምረውን አስተማሪ ልቡን፣ አይምሮውን፣ ዝግጅቱን፣ ሀሳቡን፣ ስሜቱን የሚያስተምርበት ምክንያት ስለሚያውቅ የሐሰት አስተማሪ ከሆነ አንድ ቀን ፍርድ ያጋጥመዋል። ደግሞም ብዙ ሰዎችን ከእውነተኛ መንገድ ያሳስታል ማለት ነው። አሁን በፕሮቴስታንት ቤተ ክርስቲያን ውስጥ የሞላው እንዲህ አይነት ውዥንብር ነው። በጣም ብዙ ቁጥር የሌላቸው የሐሰት አስተማሪዎች ሞልተዋል። አሁን አንዳንድ ስብከቶችን ብትመለከቱ ትደነቃላችሁ። ለራሳችሁ እውነተኛ የእግዚአብሔር መንፈስ ካለባችሁ ትጨነቃላችሁ እነሱን ስትሰሙ፣ ምክንያቱም የሚናገሩት ነገር ፈጽሞ ከእግዚአብሔር ቃል ጋር የማይሄድ ነው። አንድ በቅርብ ጊዜ የሰማሁት ስብከት አለ፣ እንደው አለፍ ብዬ የሰማሁት፣ እኛ የእግዚአብሔር ትክክለኛ የባህሪ ልጆች ነን፣ እኛ እግዚአብሔር ነን የሚሉ ሰባኪዎች፣ የአማርኛ ሰባኪዎች ሰምቻ ቃሉ ኢየሱስ ክርስቶስ በመስቀል ላይ ሰይጣን ሆኖ ልክ ሲኦል ውስጥ ወርዶ እግዚአብሔር በመንፈስ ቅዱስ ሕይወትን ኢንጀክት አድርጎበት ነው የተነሳው ብለው የሚሰብኩ ሰዎች አሉ። ይሄ በሙሉ የስተት ትምህርት ነው። እነዚህ ሰዎች የራሳቸውን ፍርድ ይቀበላሉ። በጣም በአማረ ቋንቋ ሊናገሩ ይችላሉ። የእግዚአብሔር ቃል ድጋፍ ስለሌለው ለራሳቸውም ለሰዎችም ፍርድ ነው የሚናገሩት። ምክንያቱም እግዚአብሔር ያል እንደ እግዚአብሔር ቃል የማይናገሩን ሰዎች እግዚአብሔር በመጨረሻ ይቀጣቸዋል፣ ሲቀጡም አይተናል። ስለዚህ ብዙዎች አስተማሪዎች መሆን የሌለባቸው ከእግዚአብሔር ቃል ውጪ የሰው አስተያየት እንዳይጨምሩ፣ ከእግዚአብሔር ቃል ውጪ የሰው አስተያየት እና ፍልስፍና እንዳያስተምሩ የእግዚአብሔር ቃል አሁን ልክ እኔ እንደማደርገው የምናደርገው ነገር የእግዚአብሔርን ቃል ማብራራት ብቻ ነው። የአስተማሪዎች ስራ የእግዚአብሔር ቃል ምንድን ነው የሚለው እዚህ ጋ የተጻፈው ቃል ብሎ መግለጥ ነው። ይህንን ምን ተብሎ ነው የሚታወቀው? ኤክስፖዚሽነሪ ፕሪችንግ ነው። የእግዚአብሔርን ቃል የመግለጥ አገልግሎት ነው። የመጨመር የመቀነስ አገልግሎት የቤተ ክርስቲያን አገልግሎት አይደለም። ብዙ ሰዎች ይህንን ጥቅስ ይህንን የመጽሐፍ ቅዱስ ክፍል በፍጹም አያውቁትም። በተለይ እኛ ሀገር ፕሮቴስታንት ቤተ ክርስቲያን ብትሄዱ ቤቶቻቸው ውስጥ ልጆቻቸውን መጽሐፍ ቅዱስ ይዘው ገና ያልዳኑ ልጆች አስተምሩ ብለው ሰዎች ሲያቆሟቸው ታያላችሁ። በቤት ውስጥ ብቻ አይደለም ቤተ ክርስቲያን ውስጥ እዚህ ክራውን ምናምን የሚባል ቤተክርስቲያን የኢትዮጵያ ቤተክርስቲያን አይቻለሁ። የአራት የአምስት ዓመት ልጆች መድረክ ላይ ቆመው ሰዎች በሙሉ በቃ መጫወቻ ተደርገው ልጆች እንዲሰብኩ ሲያቆሙ አይቼ አውቃለሁ። ኢትዮጵያ ውስጥ በአስር ዓመቱ ነቢይ ነው ተብሎ ሰዎች በሙሉ ፊቱ የሚለሸለሹለት ልጅ ነበር። አሁን በጌታ ይሁን አይሁን እንኳን አይታወቅም። ልጆች መንፈሳዊ እንዲሆኑ ማሳደግ አለብን። አስፈላጊ ነው። የእግዚአብሔርን ቃል መማር አለባቸው ግን የማስተማር ደረጃ ላይ ሲደርሱ በእግዚአብሔር ቃልና በእግዚአብሔር እውነት ሲበስሉ ወደ ማስተማር ይመጣሉ ከዚህ የተነሳ ነው በብሉይ ኪዳን ማንም ሰው 30 ዓመት ካልሆነው ወደ እግዚአብሔር ቤት አገልግሎት አይመጣም 30 ዓመት ሲሆነው ጌታ ኢየሱስ ክርስቶስ ለምንድን ነው በ30 ዓመቱ መስበክ የጀመረው የብሉይ ኪዳን ህግ እንደዛ ስለሚያዝ ነው ስለዚህ የእግዚአብሔር ልጆችን እንኳን ዝም ብለው አንስተው በጥሩ ጥሩ ልብ ሊሆን ይችላል፣ ልጆች ቢያስተምሩ ክርስቲያን ይሆናሉ፣ የእግዚአብሔርን ቃል ያውቃሉ የሚል ሀሳብ ሊሆን ይችላል። ግን ትክክል አይደለም። ለዚህ ነው ብዙዎች በእናንተ መካከል ምን አይሆኑ አስተማሪዎች አይሆኑ ትልልቆችም እንኳን። ምክንያቱም ማስተማር ትልቅ ኃላፊነት ያለበት እና ደግሞ የእግዚአብሔር አስደናቂና መሰረታዊ አገልግሎት ስለሆነ ነው። ይህንን የምናገርበት ምክንያት ከ በእርግጥ መጽሐፉ ላይ ስላለ ነው። ግን ወደፊት ወደፊት በቤተ ክርስቲያን ውስጥ በልዩ ልዩ ኃላፊነት ላይ ብንሰማራ ማን ነው ማስተማር ያለበት የሚለውን ነገር ለይተን መሪዎችን እንድንመክር ደግሞም የእግዚአብሔር ቤት አገልግሎት በአግባቡ እንዲሄድ ለማስተካከል ለመምከርና ለመጸለይ ስለሚጠቅመን ነው። ግን ሁለተኛው ነጥቤ ያዕቆብ ሁለት ቁጥር ሁለት ላይ መጣና ብዙዎቻችን የባሰ ፍርድ እንዳንቀበል ብዙዎች አስተማሪ መሆን የለባቸውም። የተወሰኑ ሰዎች ናቸው አስተማሪ መሆን ያለባቸው፣ እግዚአብሔር ለዚህ የቀባቸው ያቆማቸው፣ የመረጣቸው ሰዎች ናቸው ብሎ ከተናገረ በኋላ ሌላ ነገር ይናገራል። ሌላ ምክንያት ይናገራል። ቁጥር ሁለት ላይ እኛ ብዙዎቻችን ሁላችንም እንዳውም ብሎ በብዙ ነገር እንሰናከላለንና በቃል የማይሰናከል ማንም ቢኖር እሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው ብሎ እስከ ቁጥር አራት ድረስ ባነብላችሁ እነሆ ፈረሶች ይታዘዙልን ዘንድ ልጓም በአፋቸው እናገባለን ስጋቸውንም ሁሉ እንመራለን እነሆ መርከቦች ደግሞ ይህን ያህል ታላቅ ቢሆኑም በአውሎ ነፋስም ቢነዱ የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ ብሎ ተናገረ እና እስከ ቁጥር አራት ድረስ ያለው ሀሳብ ለምንድን ነው እኛ ብዙዎች የማናስተምረው? የሚለውን ነገር ከምሳሌ ጋር ያስረዳናል። የመጀመሪያው ነገር ያዕቆብ ራሱን ጨምሮ ሌሎችንም ሐዋርያትና አገልጋዮችን ጨምሮ ሁላችንም ሁላችንም በብዙ ነገር እንሰናከላለንና ብሎ ተናግሯል። ይሄ በጣም አስደናቂ ንግግር ነው። ሁላችንንም የሚጠቅስ ነው። ከእኛ መካከል የተለየ ሰው የለም። መልአክ ትንሽ መላእክነት ያለው ሰው የለም። ፓስተር ኃይለ ልዑል መላእክነት የለውም። የመላእክ ዘር የለውም። ሰው ነኝ እኔ። እኛ ሁላችንም እንሰናከላለን፣ በብዙ ነገር የሚለው ሁላችንንም የሚጠቅስ ነገር ነው። ግን መሰናከል የሚለውን ነገር ስትመለከቱ ማለት በተወሰነ ነገር እንደናቀፋለን፣ ልንወድቅ የምንችል ሰዎች ነን እና ለመውደቅ በሚያስችል ሁኔታ ውስጥ የምንኖር የምንመላለስ ሰዎች ነን። በብዙ በብዙ መንገድ በብዙ ሁኔታ ይህንን ማሰብ በጣም አስፈላጊ ነው። በብዙ ነገር የምንሰናከልበት ምክንያቶች መካከል ያዕቆብ ያሰበውን ነገር ማሰብ እንችላለን። ከፍጥረታችን እኛ ኃጢአተኞች፣ አንዳንድ ሰዎች ገና ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን ከተቀበልን ጀምሮ በቃ ፍጹማንን ብለው ያስባሉ። ኖ መጽሐፍ ቅዱስ እንደዛ አይልም። አሮጌ አዳም የሚባል ነገር ውስጣችን አለ። ማለት አሮጌው ሰው የምንለው የኃጢአት ርዝራዥ የምንለው ነገር ውስጣችን አለ፣ የኃጢአት ባህሪ አለ። ይሄ አሮጌው ሰው እና አዲሱ ሰው በክርስቶስ ያገኘ ነው ሁል ጊዜ በትግል ላይ ነው ያሉት። አንዳንዶቻችሁ ይህንን አስተውላችሁ ሊሆን ይችላል። ስለዚህ ከኃጢአተኝነት ተፈጥሮ የተነሳ ልንሰናከል እንችላለን። ከኃጢአተኝነት የልብ ዝንባሌ የተነሳ መጥፎ ሀሳብ በአይምሯችን መጥቶ ሊያንገዳግነን የሚችልበት ብዙ አጋጣሚ አለ። ማንንም ማንንም ማንንም ሰው በዚህ ዓለም ህይወት ውስጥ ከአዳማዊ ባህሪው የተነሳ በትግል ውስጥ ስላለን ነው። የገላትያ ምዕራፍ አምስት ላይ ነው ይሄንን በደንብ ሐዋርያው ጳውሎስ የተናገረበት መንፈስ ከስጋ ጋር፣ ስጋ ከመንፈስ ጋር ይቀዋወማሉ። ስለዚህ በምድር ላይ ማድረግ የምትፈልጉትን ነገር የማድረግ ኃይል የላችሁም መንፈሳዊው ነገራችሁ ካላየለ ካልበለጠ መንፈሳዊ ነገራችን እንዲያይል እና እንዲበልጥ ደግሞ ሁለት መሰረታዊ ነገሮች ያስፈልጉናል። ሁሌ መጽሐፍ ቅዱስ ማንበብ፣ ሁል ጊዜ መጸለይ፣ በምንችለው ጊዜ ሁሉ መጸለይ። እነዚህ ነገሮች በህይወታችን ከሌሉ ፈተናዎች ያዘናጉናል እና በብዙ ነገር የምንሰናክል ሰዎች ነን። ስለዚህ ሰው ሁሉ የመጣ አገልጋይ የቤተ ክርስቲያን መድረክ ተጋሪ የማይሆንበት ምክንያት ይሄ ነው። ይህንን ባለማስተዋል እኔ አዲስ አበባ አገለግል በነበረበት ጊዜ ቤተክርስቲያኗ አንድ ቦታ ነው ያለችው። በእርግጥ አምስት ስድስት አጥቢያዎች እንዲመሰረቱ ለማድረግ ሞክር ያለው እስካሁን አምስት ስድስት አጥቢያዎች አሉ አዲስ አበባ ውስጥ። በጣም ጥሩ ጅምር ነበር፣ ፍሬ አፍርቷል። ግን ብዙ ሰዎች ለማገልገል ቤተክርስቲያን በቃ መጥተው ለማገልገል መድረኩን ለመያዝ ይፈልጋሉ እና አንዳንዶች በሞኖፖሊ ይዞታል ፓስተር ሀይለልዑል ብለው ይናገሩ ነበር። ይህንን ጥቅስ ባለማስተዋላቸው ነው እኛ በብዙ ነገር ስለምንሰናከል እግዚአብሔር ለዚህ አገልግሎት ያስቀምጠው ሰው ነው የእግዚአብሔርን ቃል ማገልገልና ማስተማር ያለበት። በእርግጥ ልዩ ልዩ አገልግሎቶች አሉ። በብዙ ልዩ ልዩ አገልግሎቶች ሰዎች ሲበዙ፣ ሁላችንም እናገለግላለን። ግን በሁለተኛ ደረጃ እዚህ ጋር ያዕቆብ በብዙ ነገር ሁላችን እንሰናከላለን አለና በቃል የማይሰናከል ሰው ቢኖር እሱ ፍጹም ሰው ነው ብሎ ሲናገር ታያላችሁ። ዋና ሀሳቡ በእርግጥ የዚህ የምዕራፍ 3 ከቁጥር 1 እስከ 12 ላይ ያለው ዋና ሀሳብ ከአንደበት ጋር የተያያዘ ነው። ምክንያቱም ማስተማር የአንደበት አገልግሎት ነው እንደምታቁት። ስለዚህ በቃል የማይሰናከል ሰው ቢኖር ማንም ሰው ቢኖር ማለት ነው፣ ማንም ሰው ቢኖር በቃል የማይሰናከል በንግግር የማይሰናከል ማለት ነው ስጋውን ሁሉ ደግሞ ፈጽሞ ሊገታ የሚችል ፍጹም ሰው ነው ብሎ በማስተማር አገልግሎት ላይ ያለ ሰው እንደዚህ አይነት ብቃት ያስፈልገዋል። በቃል የማይሰናከል ያ ፍላፊ የሌለበት የማይኖርበት ሰው ሐዋርያው ቅዱስ ጳውሎስ አሁንም ኤፌሶን ላይ ምን ብሎ ተናግሯል? ሁላችሁም እርስ በርሳችሁ ስትነጋገሩ በጨው እንደተቀመመ መስዋዕት በጸጋ ይሁን የጸጋ ቃል እንጂ የክፉ ቃል ካፋችሁ አይውጣ፣ የጩኸት ቃል ካፋችሁ አይውጣ ብሎ ሲናገር ትመለከቱታላችሁ። ስለዚህ በቃል የማይሰናከል ሰው አፍላፊ የሌለበት ሰው ቢኖር እሱ ስጋውን ሁሉ ሊቆጣጠር የሚችል ሰው ነው፣ ራሱን የሚገዛ ሰው ነው እና በማስተማር አገልግሎት ላይ መሰማራት ያለባቸው ሰዎች ራሳቸውን አንደበታቸውን፣ በታቸውን ስጋቸውን መቆጣጠር የሚችሉ ሰዎች ናቸው። ምንም ጥርጥር የለውም። በምድር ላይ የራሱን ስጋ በራሱ ኃይል የሚቆጣጠር ሰው የለም። ግን ማን ያስችለዋል እንደዚህ አይነቱን ሰው የራሱን አንደበት ራሱን እንዲቆጣጠር የሚያስችለው አንድና አንድ ኃይል ብቻ ነው። ያ ማን ነው? ጌታ መንፈስ ቅዱስ ነው። ደጋግሜ ተናግሬያለሁ። እዚህ ቦታ ሰዎች መንፈስ ቅዱስን ለመጠቀም የሚፈልጉት በተሳሳተ መንገድ ነው። ግን መንፈስ ቅዱስ እውነተኛው መንፈስ ቅዱስ ኃይል የሚሰጥ፣ አንደበታችንን የሚቆጣጠር፣ አስተሳሰባችንን የሚቆጣጠር፣ ከፍርሃትና ከጭንቀት አእምሯችንን የሚቆጣጠር፣ በጣም አስደናቂ የሆነ የእግዚአብሔር የአብ የወልድ የመንፈስ ቅዱስ አካል አንዱ ለእኛ የተሰጠን ስጦታ ነው። ስለዚህ በጸሎት በእግዚአብሔር ጸጋ በመንፈስ ቅዱስ ኃይል አንደበቱን በቃል እንዳይሰናከል ሊቆጣጠር የሚችል ሰው ይኖራል። እንደዛ አይነቱ ሰው ማስተማር ይችላል የሚልን ሀሳብ ነው የሚናገረው። ግን ይሄ ራሱን ስጋውን፣ መንፈሱን፣ ህይወቱን መምራት መቆጣጠር የሚችለውን ሰው በምን አይነት ምሳሌ እንዳስቀመጠ ብትመለከቱ ትደነቃላችሁ። ሁለት ምሳሌ ሰጥቷል። አንደኛው እነሆ ቁጥር ሶስት ፈረሶች ይታዘዙልን ዘንድ ልጓም በአፋቸው ውስጥ እናገባለን፣ ስጋቸውንም ሁሉ እንመራለን። ልክ ነው። ፈረሶችን እንዴት ሰዎች እንደሚጠቀሙባቸው ከጥንት ጀምሮ ብትመለከቱ ፈረሶች አፋቸው ላይ ልጓም ይደረጋል። ከዛ በኋላ ወደዚህ ያለውን ገመድ ስስቡ፣ ወደዚህ ይዞራሉ። ወደዚህ ያለውን ገመድ ስስቡ፣ ወደዚህ ይዞራሉ። ጠቅላላ ሰውነታቸውን በአፋቸው ላይ ባለው ልጓም መቆጣጠር ትችላላችሁ እና አንደበታችንንም እንደዚህ መቆጣጠር፣ ልክ እንደ ፈረስ ፈረስ በሰረገላ ሰረገላ የሚጎትት ይሁን ጋሪ የሚጎትት ይሁን ዝም ብሎም ተራ ሰው የተቀመጠበት ይሁን፣ በማንኛውም ሁኔታ ላይ ያለ ፈረስ ሊመራ የሚችለው አፉ ላይ ባለ ልጓም ብቻ ነው። የእኛም ሕይወት አፋችን ላይ ልጓም ካላደረግን፣ ማለት አፋችንን አንደበታችንን መቆጣጠር የማንችልበት ሁኔታ ላይ ከገባን ማስተማር በፍጹም አንችልም። ምክንያቱም አንደበታችን ልቅ ይሆናልና ነው። ስለዚህ ልጓም በአፋቸው የሚደረገው እዚህ ጋር አፋቸው ላይ ያለው ነገር ጠቅላላ ሰውነታቸውን የመምራት ኃይል ስላለው ነው የሚል ሐሳብ ነው። ጭራ ላይ ልጓም አይደረግም። አንገት ላይ ልጓም አይደረግም። ልጓም የሚደረገው ጆሮ ላይ አይደለም። ልጓም የሚደረገው አፍ ላይ ብቻ ነው ፈረስን ለመቆጣጠር ከፈለግን ስለዚህ እኛም ህይወታችንን ለመቆጣጠር የምንፈልግ ከሆነ አንደበታችን ላይ ልጓም ያስፈልጋል የሚል ሀሳብ ነው አስተማሪዎች አንደበታቸው ልጓም ሊኖረው ይገባል ሁለተኛው ምሳሌ ሌላ የሚደንቅ ነው መርከብ ነው ያለው አሁን ተመልከቱ እነሆ መርከቦች ደግሞ ይህን ያህል ታላቅ ቢሆኑም በአውሎ ነፋስም ቢነዱ የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ ብሎ ይናገራል። ፈረስ መርከቦች በባህር ላይ ነው የሚሄዱት። ትልልቅ ጭነት ጭነው የሚሄዱ መርከቦች አሉ። በጣም ብዙ ሺህ ቶን ጭነት ጭነው የሚሄዱ አሉ። ግን በነፋስ የሚነዱ መርከቦች አሉ። የሴል የሚያደርጉ መን መርከቦች ትልልቅ ሸራ ተወጥሮ፣ አሁን በሞተር የሚነዱ ነው ያሉት። ድሮ በአየር በነፋስ የሚነዱ ነው ያሉት። ግን እነዛ በነፋስ እንኳን የሚነዱት በትንሽ መቅዘፊያ እዚህ ውሃውን ገፈፍ ገፈፍ ገፈፍ ብናደርግላቸው መንገዳቸውን ሰተት ብለው መሄድ ይችላሉ። በትንሽ መቅዘፊያ ይመራሉ። ልክ እኛም ሰውነታችንን መቆጣጠር የምንችለው ልክ እንደዛ በሚመራ ነገር ነው። እና ሕይወታችንን እንደ መርከብ መቆጣጠር አለብን። እንደ ፈረስ ሕይወታችንን መቆጣጠር አለብን። አስተማሪ መሆን የሚገባው ሰው በቃል የማይሰናከል ልክ እንደ ፈረስ ልክ እንደ መርከብ በሆነ መምሪያ የሚመራ ሰው መሆን አለበት የሚለውን ሀሳብ ነው ያሰረጸው። እና ይህንን ሀሳብ ትተን ወደ ዋናው የዚህ የምዕራፍ ሶስት በህይወታችሁ ሙሉ መርሳት የሌለባችሁ የመጽሐፍ ቅዱስ ክፍል የሆነውን የምዕራፍ ሶስትን ሌላውን ነጥብ እናገርበታለሁ። አንደበትና ችግሮቹ በሚል ሶስተኛ ነጥብ ይህንን በደንብ ብትገነዘቡና ብታውቁ እኔ ህይወታችሁ በሙሉ በደስታ ፈተና ያጋጥማችሁ ማለት አይደለም በስኬት ደግሞም በሞገስ ህይወታችሁን ልትመሩ ትችላላችሁ አንደበትና ችግሮቹ የሚለውን የመጽሐፍ ቅዱስ ክፍል ብትገነዘቡ ከቁጥር አምስት ነው የምጀምረው የፈረስንና የመርከቦችን ነገር ካነሳ በኋላ ያዕቆብ እንደዚህ ነው ያለው እንዲሁም አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል! ብሎ አንደበት እና ችግሮቹን ሲገልጥ ትመለከታላችሁ። አንደበት ከሰውነታችን የአካል ክፍሎች በጣም ትንሹ ክፍል ነው። ይች እኮ አንደበት የምትባለው ከሰውነታችን ከእጅ ትንሽ ነው። ከጭንቅላትም ያንሳል። እንደውም ጭንቅላት ክፍል ውስጥ ነው ያለው። ይሄ አንደበት በጣም በጣም በጣም ከሰውነታችን ክፍል ትንሽ ቢሆንም ተመልከቱ እንዴት እንደተናገረ። በታላላቅ ነገር ይመካል። ትልልቅ ነገር የሚናገር ጉራ የሚነፋ ትምክህት፣ ትዕቢት የሚናገር ስድብ ሁሉ የሚያመነጭ የአካላችን ክፍል ይሄ አንደበት ነው። አንደበት በጣም ኃይለኛ ችግር ያለበት ቦታ ነው። አሁን ይሄ ይሄንን ክፍል ብትገነዘቡ ያልኩት በጣም በጣም ጠቃሚ እውነት ስለሆነ ነው። ዓለም እና በዓለም ውስጥ ያለ ፍልስፍና ስለ አንደበት መጥፎነት አይናገርም። መጽሐፍ ቅዱስ ብቻ ነው ስለ አንደበት መጥፎነት የሚናገረው። በእርግጥ አንደበት የሚለው ቃል የእግዚአብሔር ቃል ሲናገር፣ ስለዚህ ስለ የአካል ብልት ብቻ አይደለም እየተናገራለሁ። በዚህ በአካል ብልት ስለሚመነጨው ነገር ነው። ስለ ንግግራችን ነው። በአንደበታችን በምላሳችን ስለሚነገር ነገር ነው። እንደምታዩት ከማስተማር ጋር የተያዘበት ምክንያት ማስተማር በአንደበት የሚደረግ ነገር ነው። ውሸትም መናገር በአንደበት የሚደረግ ነገር ነው። ሰዎችም መዘርጠጥ፣ ማማት በአንደበት የሚነገር ነገር ነው። ልዩ ልዩ ነገር የምንናገረው በአንደበታችን ነው። ስለዚህ አንደበት ከሌሎች የሰውነታችን ክፍሎች እኩል አስፈላጊ አካላችን ነው። ሆኖም ግን ስለ አንደበት መታወቅ ያለባቸው በጣም በጣም አስፈላጊ ነገሮች መጽሐፍ ቅዱስ ላይ በግልጽ የተቀመጡ ነገሮች በሕይወታችን ሰርጸው ሊገቡና ልናውቃቸው ይገባል። አሁን የተሰጡትን መግለጫዎች መስማት ጥሩ ነው። ያንደበትና ችግሮቹን ለማወቅ የተሰጡት መግለጫዎች ምንድን ናቸው? መጀመሪያ ላይ ቁጥር አምስት ላይ አንደበት ትንሽ ብልት ነው፣ ግን በታላላቅ ነገር የሚመካ ነገር ነው እና ከዛ ቀጥሎ ቁጥር ስድስት ላይ የሚመካ ነው። በ በብዙ ነገር ይመካል። በጣም ብዙ ነገር ያወራል አንደበት። ቀጥሎ ቁጥር ስድስት ላይ አንደበትም ብሎ ምንድን ነው ይላል የምታነቡ ከሆነ እሳት ነው ይላል። አንደበት እሳት ነው። አንደበት እሳት ነው ብቻ ብሎ አይደለም የሚያቆመው። ግን ቁጥር አምስት ላይ ከፍ ብሎ እንዳያችሁት ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል። ትንሽ እሳት እዚህ ጋር የክብሪት እሳት ጫር አድርጋችሁ በወረቀትና በቅጠል ብታያይዙት አንድ ትልቅ ምናልባት በጣም ሰፊ ጫካን ማቃጠል የሚችል ነገር ሆኖ ሊወጣ ይችላል። ልክ አንደበት እንደዛ ነው። ትንሽ እሳት ትልቅ ጫካ እንደሚያቃጥል አይነት ነገር ነው። አንደበት እሳት ነው። አቃጣይ ነው። አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል ብሎ አመፀኛ ዓለም ነው። ራሱን የቻለ ዓለም ነው። አንደበት በጣም በጣም እባካችሁ ስሙኝ። አንደበት ራሱን የቻለ ዓለም ነው። በጣም ብዙ ነገር የሚያወራ የሚናገር፣ በጣም ብዙ ነገር የሚፈልቅበት ነገር ነው። አንደበት ራሱን የቻለ ዓለም ነው እና ምን አይነት ዓለም ነው የሚለውን ነገር ሲናገር፣ ስጋን ሁሉ የሚያሳድፍ ነው። ስጋን የሚያቆሸሽ ስጋን ማቆሸሽ የሚችል ነገር ነው። የፍጥረትን ሩጫ የሚያቃጥል ነው አንደበት እና ደግሞ አመፀኛ ዓለም ነው። ስጋን ያሳድፋል፣ የፍጥረትን ሩጫ ያቃጥላል ይልና መጨረሻው ግን በገሃነም ይቃጠላል አንደበት ይቃጠላል። ምንም ጥርጥር የለም። አንድ ቀን እግዚአብሔር ስለምንናገረው ስለማንኛውም ነገር ስለማንኛውም ነገር አንድ ቀን እግዚአብሔር ይጠይቀናል። ለዚህ ነው የአስተማሪዎች ሁሉም ሰው አስተማሪ መሆን የሌለበት እግዚአብሔር ይጠይቀናል ስለምንናገረው ነገር። እናንተን ስለምናገረው ነገር ውሸት ብናገር፣ ከእግዚአብሔር ቃል ውጭ ብናገር፣ አንድ ቀን የሰራዊቱ ጌታ እግዚአብሔር ይጠይቀኛል፣ እጠየቅበታለሁ። አንደበት የሚያስጠይቅ ነገር ነው። በገሃነም እንድንቃጠል ወደ ገሃነ መሳት የሚወስድ ነገር ነው። ይሄ የኔ ሀሳብ አይደለም። የማን ቃል ነው? የእግዚአብሔር ቃል ነው። ከዛ ቀጥሎ ምን ይላል መሰላችሁ አንድ በት ሊገራ አይችልም። የአራዊትና የወፎች የተንቀሳቃሾችና በባህር ያለ ፍጥረት ወገን ሁሉ በሰው ይገራል፣ ደግሞም ተገርቷል። ነገር ግን አንደ በትን ሊገራ ማንም ሰው አይችልም። የሚገርም ነገር ነው። በምድር ላይ እግዚአብሔር ለሰዎች ከሰጠው ስልጣን አንዱ የፍጥረትን በሰማይ ያሉትን በምድር ያሉትን ፍጥረታትን በሙሉ የመግዛት ስልጣን ለሰዎች ተሰጥቷል። የወፍ ዘሮች በሰዎች የቤት ለማዳዎች ሆነዋል። አንበሶች፣ በዚህ በባቢሎን መንግስት ውስጥ አንበሶች የቤት ለማዳዎች፣ ነብሮች የቤት ለማዳዎች ሆነው ሰዎች ለማዳዎች አድርገዋቸው ይታወቃል። እንዳውም ገርተዋቸው ተቀምጠውባቸው መሳሪያዎች፣ መጠቀሚያዎች አድርገዋቸው ያውቃሉ። ግን በጣም የሚገርመው ነገር ሰው ወፎችን ቢገራም እንደ አንበሳ አይነት ዝሆንን ታውቃላችሁ? ህንድ ውስጥ በጣም በዝሆን ይጠቀማሉ። ዝሆንን ሰርከስ ያሰሯቸዋል። በዝሆን በጣም ብዙ ትርፍ የሚያገኙ ሰዎች አሉ። ዝሆኖችን አሰልጥነው ገርተው ማለት ነው። ሰው ብዙ ነገር መግራት ይችላል። ግን አንድ የማይችለው መግራት የማይችለው ነገር ማንን ነው? አንደበቱን ነው። ይሄ የእግዚአብሔር ቃል ነው። ተመልከቱ። ማንም ሰው አንደበትን ሊገራ ማንም ሰው ፓስተር ይሁን ፕሬዚዳንት ይሁን ብዙ ጊዜ የዚህን ሀገር ፕሬዚዳንት ሰዎች የሚጠቅሱት አንደበቱን ሊገራ አይችልም ብለው ነው። እና አዎ አንደበቱን በቱን የማይገሩ ትልልቅ ሰዎች አሉ ትንንሽም ሰዎች አሉ፣ ማለት ተራ የሆኑ ወይም ትልቅ ደረጃ ላይ የደረሱ አንደበትን ሊገራ ማንም ሰው አይችልም። የማይገራ በጣም አስቸጋሪ የሰውነት አካል ቢኖር አንደበት ነው። ይህንን ማወቅ አለባቸው እና ግን ይሄ መገራት አይችልም። ብዙ ነገር ሰው መግራት ይችላል፣ ግን ሰው መግራት ያልቻለው የአካል ክፍል አንደበት ነው ይልና አንደበት አለና የሚገድል መርዝ የሞላበት ወላዋይ ክፋት ነው። ይሄ ወላዋይ ክፋት ነው የሚለው በግሪኩና በሌላው እንግሊዝኛ ክፍል ላይ የለም፣ ግን የሚገድል መርዝ የሞላበት ክፉ ነገር ነው የሚል ነው። የሚገድል መርዝ የሞላበት አንደበት መርዝ ነው። አንዳንድ ሰዎች የሚናገሩት ነገር ልክ እንደ ጥይት ሰው ውስጥ ገብቶ አይምሯቸውን፣ ህሊናቸውን እንክት የሚያደርግ ነው። የሚገርማችሁ ነገር እዚህ ሀገር ከለንደን በነበርኩበት ጊዜ ከዚህ ሀገር በጣም እየመጣ የሚሰብክ አንድ ሰው ዛሬ የለም በህይወት የተናገረውን ነገር ሰምቻለሁ። በዚህ አገር ቨርባል አቢዩዝ የሚባል ነገር አለ። የቃላት አቢዩዝ ማድረግ ሰዎችን በቃላት አቢዩዝ ተደርገው ብዙ የሳይካትሪ ሆስፒታል ውስጥ ያሉ ማእት ወጣቶች አሉ። እብዶ ነው አይምሯቸውን ስተው። አንደበት እስከዛ ደረጃ የሚያደርስ እጅግ በጣም መርዝ የሆነ ነገር ነው እና ስለ አንደበት ማወቅ በጣም አስፈላጊ ነው። ባለፈው ያዕቆብ መቼም ብዙ ነገር ተናግሯል። ድሮ ፕሪታኖች ምን ይሉ ነበር ብያለው። ለወንዶችም፣ ለሴቶችም ምክር ሲመክሩ ሚስት ስትመርጡ በጆሯችሁ እንጂ በዓይናችሁ አትምረጡ። ምክንያቱም ጆሮ የሚናገሩት ነገር ሴቶች እንደ እግዚአብሔር ቃል እና ጤናማ ትክክለኛ፣ ረጋ ያለ የሚዋጋ የሚቀነቀን አይነት ንግግር የሚናገሩ ከሆነ እዛ ጋር ነው ማቆም ያለባችሁ፣ በህይወታችሁ ዘመን ሙሉ ስትጠቀጠቁ እንዳትኖሩ ብለው ሲመክሩ ነበር። ልክ ነው። አንደበት በጣም አስፈላጊ ነው። ባል ለማግኘት አንደበት መቀደስ አለበት። አንደበት ሚስት ለማግኘት እንደዚሁ። ስለዚህ ለሁሉም የሚሰራ ነገር ነው። ድሮ በጣም አስተዋይ ሰዎች እንደዚህ ብለው ይናገሩ ነበር። ስለ አንደበት ሌላም ሶስተኛ ነገር ልንገራችሁ። በአለም ላይ የተፈጠሩ ችግሮች ሁሉ የተነሱት ከአንደበት ነው። በዓለም ላይ ጦርነቶች ተነስተዋል፣ በአንደበት ነው የተነሱት። አዳምና ሔዋን ተሳስተው ሄውኛ ያለንበት ውድቀት ውስጥ ያለነው በአንደበት ንግግር ነው። እባብ ለሔዋን እግዚአብሔር እንደዚህ ብሏል፣ እንዲ አላለም እኮ፣ ኖ ኖ ኖ፣ እንደሱ እንድትሆኑ ስለማይፈልግ ነው ብሎ። በአንደበት ነው ውሸት ይዋሻል። በአንደበት ብዙ ሰዎች ተዋሽተው ውሸት ተነግሯቸው የማይገባ ነገር ውስጥ ገብተዋል። በአንደበት በአንደበት፣ በዓለም ላይ ያለ ጦርነት ሁሉ የተነሳው በአንደበት በውሸት ነው። ኢትዮጵያ ውስጥ ብዙ ሰዎች ያለቁት በአንደበት ቅስቀሳ ነው። አማራ ጠላት ነው፣ ጉራጌ ጠላት ነው፣ ትግሬ ጠላት ነው። አዎ አንደበት እኮ ነው ይህን የሚያወራ አንደበት እኮ ነው። አንደበት ብዙ ሰዎችን አስገድሏል። አንደበት ያልጫረው እሳት የለም። አንደበት አንደበት ያልፈታው ትዳር የለም። ብዙ ሰዎች ትዳራቸውን የፈቱት በአንደበት ነው። እኔ ከቤተሰብ ጋር ምናልባት እዚህ ነግሬያችሁ እንደሆነ አላቅም። ለምሳሌ በጋብቻ ብቻ ዓለም ውስጥ የተናገርኩት ነገር ነው። ደብረ ብርሃንም ስልጠና ሰጥቼበታለሁ። አሁን ባልና ሚስት ቤት ውስጥ ባል ስኒ ቢሰብር ሚስት ሶስት ነገር ብትናገር፣ ወይም ሚስት ስኒ ብትሰብር ባል ሶስት አይነት መንገድ ቢናገር የትኛው ነው ጥሩ? ብዬ ሰዎችን ጠይቄያቸው አውቃለሁ እና የመጀመሪያው ነገር ልክ ስኒው እንደተሰበረ ሰበርከው አይደል፣ ቀላል አነጋገር ነው። ሰበርከው እንደገና ተሰበረ አይደል ብትልና ተሰበረብህ አይደል፣ ሶስት ሶስት ነው። ሰበርከው ሰውየውን ቀጥታ አታክ ማድረግ ነው። አንተ ነህ ጥፋተኛው ነው ተሰበረ ከሰውየው ላይ ተነስቶ ሀሳቡ ያለው ማን ላይ ነው? እቃው ላይ ነው። እና ተሰበረብህ አይደል ቢባል ደግሞ እቃው ይጥፋ ማንም ይጥፋ፣ አንተ ብቻ ደህና አሁን ነው። ልክ እንደዚህ አይነት ሶስት አይነት አገላለጦች አሉ እና ብዙ የዋህ ሴቶች በጣም ብዙ የማያስተውሉ ሴቶች ቀጥታ ከሰውየው ጋር ወይም ወንዶች የማያስተውሉ ወንዶች ቀጥታ ከሴትዮዋ ጋር ያያይዙና አንገት ለአንገት ይተናነቃሉ ሰዎች ለምን እንዲያልሽኝ፣ ለምን እንዲያልከኝ መጨረሻ ላይ ይሄ ነገር እያደረ ሄዶ የብዙ ሰዎች ትዳር ሲፈርስ አይቻለሁ። አንደበት በት በጣም ጥንቃቄ የሚያስፈልገው ነገር ነው። አንደበታችንን ልንጠብቅ በአንደበታችንን የሚነገረውን ሁሉ የምንቆጣጠር ከሆነ ጠቅላላ ሰውነታችንን መቆጣጠር እንችላለን። እጃችን አይቀድመንም። ወደ ድብድብ፣ ወደ ጥል፣ ወደ ምናምን አይሄድም። ስለዚህ በጣም ጤናማ ኑሮ መኖር እንችላለን የሚል ሀሳብ ስላለ ነው። አንደበት በት ችግር አለበት። ይህንን የሚናገረው የእግዚአብሔር ቃል ነው። በአራተኛ ደረጃ አንደበትና ችግሮቹን ትንሽ ጠቅሼ ትርጉም የሌላቸው ንግግሮችን ትርጉም የለሽ ንግግሮች ብዬ ያሰፈርኳቸውን ነገሮች ከቁጥር ስምንት ና ዘጠኝ ላይ ብቻ እናገርና ወደ መደምደሚያ እመጣለሁ። ለነገሩ እስከ አስራ ሁለት ድረስ በዚሁ ንዑስ ርዕስ እሄዳለሁ። ቁጥር ስምንት ብትመለከቱ ማንም ሰው ሊገዛው አይችልም። ወላዋይ መርዝ የሞላበት ክፉ ነው የሚል መርዝ የሞላበት ነው አንደበት እና በሱ ይልና ጌታንና አብን እንባረካለን፣ በሱ ደግሞ እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ካንዳፍ በረከትና መርገም ይወጣሉ ብሎ አንደበት ሁለት ነገር የሚፈልቅበት ነገር ከሆነ ትርጉም የለውም እግዚአብሔር እግዚአብሔር ብለን ጠርተን ሰዎች ደግሞ እጭ እነዚህ እነዚህ ደግሞ ብለን ቂም መራራነት በሰዎች ላይ የምንናገር ከሆነ እውነተኛ ሰዎች አይደለንም። ከአንደበታችን እግዚአብሔርን እያመለክን እግዚአብሔርን እያመሰገን ሁለት አይነት ነገር የምንናገር ከሆነ የእኛ ክርስትና በጣም አሳፋሪ ነው፣ ህይወታችንን ወደ ገደል ይከተዋል። ይህን በተመለከተ የመጀመሪያውን ክፍል ትቼው ነው ወደ ሁለተኛው ነጥቤ የመጣሁት። እዚህ ጋር ቅድም ስለተናገርኩበት የሚገል መርዝ የሞላበት ነው የሚለውን ቁጥር ይህም በተመለከተ ሐዋርያው ቅዱስ ጳውሎስ የቤተ ክርስቲያን ሽማግሌዎችንና ዲያቆናትን መምረጫ መስፈርት ሲናገር አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 8 ላይ የቤተ ክርስቲያን ሽማግሌዎች ለማስተማር የሚበቁ ብለው ይናገርና ማለት አንደበታቸውን የሚቆጣጠሩ ሁሉ፣ ይሄ ኳሊቲ ያለባቸው ናቸው ይልና፣ ዲያቆኖች ጋር ደግሞ ሲመጣ ዲያቆኖች ብሎ በሁለት ቃል የማይናገሩ ብሎ ይናገራል። ማለት አንድ እዚጋ እውነት ተናግረው አይ አይ እዚጋ ደግሞ ኖ ሌላ ነገር ቅድም የተናገርኩት ልክ አይደለም ወይም እንደዚህ የሚወላውል ነገር የሚናገሩ ሁለት ቃል የሚናገሩ ስለ አንድ ነገር ሁለት ነገር የሚናገሩ ሰዎች ማለት ነው። እና እንደዚህ አይነት ሰዎች በጣም አሳፋሪ ሰዎች ናቸው። ልክ እዚህጋ ነው ያዕቆብ መጥቶ እግዚአብሔርን መባረክ፣ ሰዎችን መርገም፣ ሁለት ነገር ከአንዳፍ ሁለት ነገር የሚወጣ ከሆነ ትርጉም የለሽ ነው ህይወታችን እያለ ነው የሚናገረው። ስለዚህ ይህንም በተመለከተ ሶስት ምሳሌዎች ሰጥቷል። ያዕቆብ መቼም በምሳሌ የተሞላ መጽሐፍ ነው። አንደኛው ምሳሌ ቁጥር 11 ላይ ነው። እንደዚህ ብሎ ተናገረ። ቁጥር 11 ላይ ምንጭ ካንዳፍ የሚጣፍጥንና መራራን ውሃ ያመነጫል ወይ? አንድ ምንጭ አንድ የውሃ ምንጭ፣ እኛ ገጠር ነው ያደግነው። የውሃ ምንጭ እናውቃለን። የውሃ ምንጭ ወርዶ እዚህ ጋር እንዲሰበሰብ ይደረግና ከዛ ተቀጥቶ ወደ ቤት ይወሰዳል። እና አንድ ምንጭ የሚያመነጨው ውሃ አንድ አይነት ውሃ ነው። አንድ አይነት ውሃ ነው። ከአንድ ምንጭ የሚመጣ ውሃ መራራና ጣፋጭ ሊሆን አይችልም። ወይ ጣፋጭ ነው የሚሆነው፣ ወይ መራራ ነው የሚሆነው። ስለዚህ አንደበታችን መናገር አለበት፣ ሁለት ነገር መሆን የለበትም። ክርስቲያኖች ከሆነን እንደ እግዚአብሔር ቃል ነው መናገር ያለብን ከዓለማውያን ጋር አለማዊ፣ ከኃጢአተኛ ጋር ኃጢአተኛ፣ ከክርስቲያን ጋር ክርስቲያን፣ ወይም ደግሞ የሚወላውል አይነት ሐሳብ የሚያድርብ የምንናገር ከሆነ ቤተ ክርስቲያን ዘምረን ቤት ስንገባ የምንሳደብ ከሆነ ያ ትክክል አይደለም እያለ ነው የሚናገረው። ሁለተኛው ደግሞ በለስ እና ወይን ብሎ ምን ይላል መሰላችሁ? ወንድሞች ሆይ በለስ ወይራን ወይስ ወይን በለስን ልታፈራ ትችላለች ወይ? እነዚህ በለስ አንድ ዛፍ ነው፣ ወይራ ሌላ ዛፍ ነው፣ ወይን አንድ ዛፍ ነው፣ በለስ ሌላ ዛፍ ነው። ስለዚህ አንድ ዛፍ የሌላ ዛፍ ፍሬ ሊያፈራ ይችላሉ? አይሆንም። ክርስቲያን ከሆነን የዓለማዊ አንደበል ሊኖረን አይችልም። አዎ ዓለማውያን ለማስመሰል እንደዛ ሊሉ ይችላሉ። እንደ ክርስቲያን አክት ሊያደርጉ ይችላሉ። እኛ ግን ማድረግ አንችልም። ምክንያቱም አንድ ነው ህይወታችን መሆን ያለበት ነው። ሶስተኛው 12 ለላይ 12 የመጨረሻው ክፍል ምን ይላል? ከጨው ውሃ ጣፋጭ ውሃ አይጠፋ አይወጣም ብሎ የጨው ውሃ ጨዋማ ውሃ የሚያመነጩ ወይም ደግሞ የባህር ውሃ ጨዋማ ነው፣ ሶልቲ ዎተር ነው። ከዛ ላይ ምንም አይነት ጣፋጭ ውሃ የሚጠጣ ውሃ ሊወጣ አይችልም። በእርግጥ በሳይንስ ይደረጋል ግን ኖርማሊ እዛ ጋር ጨው ሃ ለመጠጣት እዛው በዛው መቀየር አይቻልም የሚለውን ሀሳብ ነው። ስለዚህ ሶስት ምሳሌዎች በመስጠት አንደበታችን ክርስቲያን ከሆንን የክርስቲያን አንደበት መሆን አለበት የኛ አንደበት። አለማዊ ከሆንን አዎ፣ የዓለማዊ አንደበት ነው የሚኖረን ግን እኛ ክርስቲያኖች ነን የክርስቲያናን ልብ ሊኖረን ይችላል፣ ሊኖረን ይገባል። ስለዚህ አስተማሪ በቤተ ክርስቲያን የሚሆን ሰው እነዚህን ሁሉ ነገሮች ግንዛቤ ውስጥ ያስገባ መሆን አለበት የሚለውን ሀሳብ ነው እያሰረጸ ያለው እና የመጨረሻውና መንደርደሪያ ሀሳቤ ያለበት ምንድን ነው? ማሰብ ያለብን ከዚህ እውነት የተነሳ የሚለውን ነው። እንግዲህ በዚህ በምዕራፍ 3 ከቁጥር 1 እስከ 12 ላይ የተነሳበት ሀሳብ ብዙዎቻችን አስተማሪዎች አንሁን ነው የሚለው። የማስተማር አገልግሎት በጣም ጠቃሚ ነው፣ ግን ለብዙዎች የሚሆን አይደለም። ለማስተማር የተጠሩ ሰዎች አሉ። እነዚህ ሰዎች እንደ እግዚአብሔር ቃል ማስተማር አለባቸው። የማስተማር የቤተ ክርስቲያን የማስተማር አገልግሎት ከዓለም የማስተማር አገልግሎት የተለየ ነው። የቤተ ክርስቲያን የማስተማር አገልግሎት የስራ ፈቶች ወይም ደግሞ ስራ ያጡ ሰዎች ስራ አይደለም። ኢትዮጵያ ውስጥ ሰዎች ስራ ሲያጡ የቴዎሎጂ ትምህርት ቤት ገብተን በዚህ በኩል መሰማራት እንችላለን የሚል ነገር ሲያስቡና ሲሰሩ ታይቶ ይታወቃል። እንደዛ አይደለም። ይሄ የከበረ አገልግሎት ነው። ይሄ የከበረ አገልግሎት መሆኑን እንድታውቁ ያስፈልጋል። ግን በሁለተኛ ደረጃ ማሰብ ያለብን አንደበት የተገለጠበት አገላለጥ በሙሉ እዚህ ያዕቆብ 3 ላይ እውነተኛ አገላለጥ ነው። አንደበት እሳት ነው፣ ሰው ይለበልባል፣ የሚያቃጥል ነው። የብዙ ሰዎችን ህይወት አጥፍቷል። አንደበት ሊገራ የማይችል ነገር ነው። ማንም የማይገራው ከባድ ነገር ነው። ስለዚህ አንደበትን የመጠበቅ እና የመቆጣጠር ችሎታ እና ጸጋ ካለን ትልቅ ትልቅ ጸጋ እንደሆነ እንድናስብና በየቀኑ በየቀኑ አንድ ቤቴን ጠብቅ እግዚአብሔር ሆይ ብለን ልንጸልይ ይገባናል እና ይህንን ሳስብ ነው የዳዊት ጸሎት እና መጀመሪያ ጌታን ስቀበል እኔ የሰማሁት መዝሙር ትዝ የሚለኝ መጀመሪያ ጌታን ስቀበል አራት ኪሎ አማኑኤል ባፕቲስት የሚባል ቤተ ክርስቲያን ውስጥ ነው። እና ዘማሪዎች መድረክ ላይ ቆመው የሚዘምሩት የነበረው መዝሙር አሁን የማነብላችሁ ቃል ነው። እዚህ መዝሙረ ዳዊት ምዕራፍ 19 ቁጥር 14 ላይ ያለው ነው። ይህንን ነበር የሚዘምሩት፣ የአፌ ቃልና የልቤ ሀሳብ በፊትህ ያማረ ይሁን። የአፌ ቃልና የልቤ ሀሳብ በፊትህ ይመር። የአፌ ቃል የአንደበቴ ቃል ደግሞም የልቤ ሀሳብ ከልቤ መንጭቶ በአንደበቴ የሚወጣው ቃል በፊትህ ይመር። በአንተ ፊት ያማረ ቃልና በአንተ ፊት ያማረ የልብ ሀሳብ ቢኖረኝ በሰዎችም ፊት ምን ይሆናል? ያምራል። ስለዚህ ሰዎች መጸለይ ካለባቸው ትልቁ ጸሎት አንዱ የአንደበቴን ጠብቅ፣ አንደበቴን ተቆጣጠር፣ የአንደበቴን ቃል አንተ ጠብቅልኝ። አንደበት የማይጠበቅ ከሆነ ጠቅላላ ሰውነታችንን፣ ታሪካችንን፣ ህይወታችንን፣ ጤናችንን፣ ግንኙነታችንን፣ የወደፊት ስኬታችንን በሙሉ ያበላሸዋል። አንደበት ቁጥጥር ስር የማይውል ከሆነ ስለዚህ እኔ በጌታ አልለምናችሁ። ይሄ የእግዚአብሔር ቃል እውነተኛ የእግዚአብሔር ቃል ነው። አንደበታችሁን ለመቆጣጠር እግዚአብሔር ጸጋ እንዲሰጣችሁ በየቀኑ ስለ አንደበት መጸለይ በጣም አስፈላጊ ነው። ምክንያቱም አንበሶች ተገርተዋል፣ ዝሆኖች ተገርተዋል፣ የሰማይ ወፎች ተገርተዋል፣ የምድር እንስሳት ተገርተዋል። አንደበትን በትን ሊገራ የሚችል የእግዚአብሔር ኃይል በውስጣችን ካልተገለጠ በስተቀር አንደበት የማይገራ መርዝ ነው። ገዳይ ነው። ገዳይ ነው። እግዚአብሔር አምላክ አንደበታችንን የመቆጣጠር ኃይልና ስልጣን ይስጠን ለሁላችንም። እግዚአብሔር ይመስገን። አሜን።